ሀገርኛ ሪፖርት አምባሳደር ስለሺ በቀለ ከመንግስት ኃላፊነት ሊለቁ ነው ተባለ። በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው እያገለገሉ የሚገኙትና በተለይም በአባይ ጉዳይ ተደራዳሪነታቸውና ግድቡ የኔ ነው በሚለው ኃይለ ቃላቸው የሚታወቁት ዶክተር ኢንጂነር ስለሺ በቀለ ከተሾሙበት የመንግስት የሥራ ኃላፊነት ለመልቀቅ ጥያቄ አቅርበው ጥያቄያቸውም ተቀባይነት ማግኘቱ እየተገለጸ ነው። ዶክተር ስለሺ በቀለ በአሜሪካ የኢትዮጵያ አምባሳደርነት ሹመታቸው ብቻ ሳይሆን ሙሉ በሙሉ ከመንግስት መዋቅር በመልቀቅ በግል ተቀጥረው በሙያቸው ለማገልገል ማቀዳቸውን ነው ሪፖርተር የዘገበው። ዶክተር ስለሺ በቀለ በቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሥልጣን ዘመን ወቅት የፓርቲ አባል ሳይሆኑ የመንግስት መዋቅርን መቀላቀላቸው የሚታወስ ሲሆን ከዚያ ቀድመው በተባበሩት መንግስታት ድርጅት በውሃ ምህንድስና ሙያቸው በግል ተቀጥረው ሲያገለግሉ እንደነበር ይታወሳል። አምባሳደር ስለሺ በቀለን መልቀቂያ የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢዩ ተድላ ስለ ጉዳዩ ተጠይቀው የሚያውቁት ነገር እንደሌለ ገልጸዋል። መንግስት አምባሳደር ስለሺ በቀለ ያቀረቡትን ጥያቄ ከመቀበሉም ባሻገር እርሳቸውን የሚተካ ሌላ አምባሳደር ለመመደብ መሰናዳቱን ነው ዘገባው አክሎ ያመለከተው። አምባሳደር ስለሺ በቀለን በመተካት በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው ይመደባሉ ተብለው የተገመቱት በአሁኑ ወቅት በተባበሩት አረብ ኤሜሬትስ የኢትዮጵያ አምባሳደር ሆነው እያገለገሉ የሚገኙት አምባሳደር ሌንጮ ባቲ ሊሆኑ ይችላሉ ተብሏል። በአሜሪካን የኒውዮርክ ግዛት ውስጥ በሚገኘው በተባበሩት መንግስታት ድርጅት ዋናው መስሪያ ቤት የማህበራዊ ጉዳዮች ክፍል የኢኮኖሚና ዘላቂ ልማት አማካሪ ሆነው እያገለገሉ የሚገኙት አምባሳደር ስለሺ በቀለ ለመጀመሪያ ጊዜ የኢትዮጵያ መንግስትን መዋቅር የተቀላቀሉት በአርባ ምንጭ ዩኒቨርሲቲ መምህር ሆነው እያገለገሉ በነበሩበት ወቅት ነው። ይህንንም ያደረጉት ባልደረባ ያቀረባቸው የነበሩት የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሀገራቸውን እንዲያገለግሉ ያቀረቡላቸውን ጥሪ በመቀበል ከተመድ የአማካሪነት ስራቸው ለቀው ወደ ኢትዮጵያ የተመለሱት ዶክተር ስለሺ በቀለ የውሃ መስኖና ኢነርጂ ሚኒስትር በመሆን የስራ አስፈጻሚውን መንግስት ለመጀመሪያ ጊዜ በጥቅምት ወር 2009 ነበር የተቀላቀሉት። አምባሳደር ዶክተር ስለሺ በቀለ በተለይ በህዳሴ ግድብ ተደራዳሪነታቸው በህዝብ ይታወቃል። Lom. ሽሮ በርበሬና በሶ ደረጃ ሊወጣላቸው ነው። የውጭ አገር የምግብ አቀናባሪ ኩባንያዎች ሽሮ ወጥን በኢትዮጵያ ውስጥ በፋብሪካ ደረጃ አዘጋጅተው ለማቅረብ ፍላጎት በመኖሩ የተነሳ የሽሮ ወጥ ደረጃ ማዘጋጀት ማስፈለጉን የኢትዮጵያ ደረጃዎች ኢንስቲትዩት ገልጿል። ኢንስቲትዩቱ ከሽሮ ወጥ በተጨማሪ ወደ ውጭ አገራት የሚላኩ የተለያዩ አገር በቀል ምርቶችን የምግብ ደህንነትና የምርቱን ምንነትና ይዘት ለማሳወቅ ደረጃዎች እያወጣ መሆኑን ለቢቢሲ አመልክቷል። ዓለም አቀፍ ደረጃዎችን መሠረት በማድረግ የምግብ ይዘታቸው ላይ ጥናት ተደርጎባቸው ደረጃቸው ወጥቷል የተባሉት ምርቶች ሽሮ፣ በርበሬ፣ በሶና ጠጅን ያካትታል ተብሏል። ባለፈው ዓመት ደረጃ የወጣላቸው የምግብ ምርቶቹ ፈቃደኝነት ላይ የተመሰረተ ቁጥጥር የሚደረግባቸው ሲሆን ደረጃቸውም አስገዳጅ አለመሆኑን ኢንስቲትዩቱ ለቢቢሲ ገልጿል። የሽሮ ዱቄት ደረጃ ሦስት ክፍሎችን የያዘ መሆኑን የተናገሩት የኢንስቲትዩቱ ደረጃዎች ዝግጅት መሪ ስራ አስፈጽ አቶ ይልማ መንግስቱ የምግብ ዝግጅቱን ይዘትና እርጥበቱን ሲፈጭና ሲታሸግ ያለው ንክኪ፣ እንደዚሁም በእሽጉ ላይ ምንነቱንና የመጠቀሚያ ጊዜውን የሚይዝን መግለጫ ያካተተ መሆን ይኖርበታል ብለዋል። የማህበረሰቡ አኗኗር እየተለወጠ በመሆኑ ሽሮን ከማዘጋጀት ይልቅ መግዛት በመለመዱ ደረጃውን ማውጣት ወሳኝ እንደሆነም ኃላፊው አክለው ገልጸዋል። የራሱ የሆነ የምግብ ሂደትን አልፎና ተጨማሪ ግብዓቶችን ተጠቅመው ለምግብነት የሚውለው ሽሮ ወጥም ጥራቱና ደህንነቱ እንዲጠበቅ ደረጃ እየተዘጋጀለት መሆኑን ኃላፊው አክለው አስረድተዋል። በኢንዱስትሪ ፓርኮች ኮርፖሬሽን ጥያቄ አቅራቢነት እየተዘጋጀ ነው የተባለው የሽሮጥ ደረጃ ወጡን አምርቶ ለመሸጥ ከጃፓን ኩባንያዎች ፍላጎት እንደታየም ኃላፊው አክለው ገልጸዋል። ከኢትዮጵያ ምግብና መድኃኒት ባለስልጣን ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩትና ከተለያዩ ተቆጣጣሪ አካላትና ከትምህርት ተቋማት እንደዚሁም ቤተ ሙከራዎችን በአባልነት የያዘው የባለሙያዎች ቡድን ረቂቅ ደረጃውን አዘጋጅቶ መጨረሱንም ተናግረዋል። ረቂቅ ደረጃው ለ60 ቀናት የህዝብ አስተያየት ክፍት ከተደረገ በኋላ ለደረጃዎች ምክር ቤት ቀርቦ ሲጸድቅ ለተቆጣጣሪ አካላት እንደሚቀርብም ተገልጿል። የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ አስቸኳይ የትምህርት ድጋፍ ከሚፈልጉ 10 ሚሊዮን ሕፃናት መካከል 8.8 ሚሊዮን ሕፃናት ከትምህርት ገበታ ውጭ እንደሆኑ አስታወቅም ካለፈው ዓመት ሰኔ ወር ወዲህ ከትምህርት ገበታ ውጭ የሆኑ ህጻናት ብዛት በከፍተኛ ደረጃ መጨመሩን የድርጅቱ አዲስ ሪፖርት አመልክቷል። በተያዘው የፈረንጆች ዓመት ለ3 ሚሊዮን ህጻናት አስቸኳይ የትምህርት ድጋፍ ለማድረግ ታቅዶ የነበረ ሲሆን እስካለፈው መጋቢት ወር ድረስ ድጋፉን ያገኙት ግን 356000 ህጻናት ብቻ ናቸው ተብሏል። ድርጅቱ በአጣዳፊ ቀውሶች ሳቢያ ችግሩ ተባብሶ ሊቀጥል እንደሚችል ስጋቱን በመግለጽ አስጠንቅቋል። በግል አየር መንገዶች መደበኛ የአየር በረራ አገልግሎት እንዲጀመር ተፈቀደ። የኢትዮጵያ ሲቪል አቪየሽን ባለስልጣን የቻርተር በረራ አገልግሎት በኢትዮጵያ በመስጠት ላይ የሚገኙ የግል አየር መንገዶች መደበኛ የአገር ውስጥ በረራ እንዲጀምሩ ፈቀደም። ባለስልጣኑ በጻፈው ደብዳቤ የግል አየር መንገዶቹ የሥራ እቅዳቸውን እንዲያቀርቡለት ጠይቋል። በአሁኑ ወቅት በኢትዮጵያ 12 የሚሆኑ የግል አየር መንገዶች የቻርተር በረራና የስልጠና አገልግሎት በመስጠት ላይ ይገኛሉ። ከዚሁ የአቬሽን ጉዳይ ዜና በተያያዘ በኢትዮጵያዊው የሚመራው ቦይንግ አፍሪካ ዋና መስሪያ ቤቱን ወደ አዲስ አበባ ሊያዘዋውር ነው። የአሜሪካው ግዙፍ የኤሮስፔስ ኩባንያ ቦይንግ የአፍሪካ መቀመጫውን እስከ ቀጣዩ ዓመት ድረስ ወደ አዲስ አበባ ያዘዋውራል ተብሏል። ከስድስት ወራት ገደማ በፊት ኢትዮጵያዊውን አምባሳደር ሄኖክ ተፈራ ዋና ስራ አስኪያጅ አድርጎ የሾመው ቦይንግ አፍሪካ አሁን እየሰራ ከሚገኝበት ደቡብ አፍሪካ ጆሐንስበርግ ወደ ኢትዮጵያ አዲስ አበባ እንደሚዘዋ ወር ይፋ ተደርጓል። ይህም ይፋ የተደረገው በደቡብ አፍሪካ የአፍሪካ አቪየሽን ጉባኤ ላይ መሆኑን ዘገባዎች አመልክተዋል። ኢትዮጵያን በተለያዩ አገራት አምባሳደርነት ያገለገሉት እንዲሁም በኢትዮጵያ አየር መንገድ ውስጥ የስራ ዘመን ያላቸው አምባሳደር ሄኖክ ተፈራ ተቋሙን እንዲመሩ መሾማቸው ዋና መስሪያ ቤቱ እንዲዘዋወር ፍንጭ ነበር የሚሉ ዘገባዎችም እየወጡ ነው። የአፍሪካ ግዙፉ አየር መንገድ የሆነው የኢትዮጵያ አየር መንገድ በዚህ ዓመት ከቦይንግ ኩባንያ ተጨማሪ ሀያ አውሮፕላኖችን ለመግዛት መስ መስማማቱ አይዘነጋም። ይህ በእንዲህ እንዳለ በፈረንጆች 2019 ለ157 ሰዎች እልፈት ምክንያት የሆነው ቦይንግ ኩባንያ ለሟች ቤተሰቦች ካሳ እየከፈለ መሆኑም ተዘግቧል። በኢትዮጵያ በዳታ ማይኒንግ ስራ ላይ ለተሰማሩ ድርጅቶች ኃይል በማቅረብ ከግማሽ ቢሊዮን ብር በላይ ገቢ መገኘቱ ተገለጸ። በኢትዮጵያ በዳታ ማይኒንግ ስራ ላይ ለተሰማሩ ድርጅቶች ኃይል በማቅረብ ግማሽ ቢሊዮን ወይም 555 ሚሊዮን ብር ገቢ ማግኘቱን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የተቋሙ የሽያጭና ደንበኞች አስተዳደር ቢሮ ስራ አስኪያጅ አቶ ሚኒልጌታ አሁን ከዚህ በፊት የተቋሙ የገቢ ምንጭ በኃይል ሽያጭና በፋይበር ኦፕቲክስ ኪራይ ላይ ብቻ ተገድቦ እንደቆየ አመልክተዋል። በ2016 በጀት ዓመት ከተጀመሩ አዳዲስ የገቢ ምንጮች ባለፉት ዘጠኝ ወራት ብቻ ከ756 ሚሊዮን ብር በላይ ገቢ መገኘቱን ነው ስራ አስኪያጁ ያመለከቱት። ከዚህም ውስጥ ግማሽ ቢሊዮን ብሩ ማለትም 555 ሚሊዮን ብሩ ወይም ደግሞ 10.1 ሚሊዮን የአሜሪካን ዶላሩ በዳታ ማይኒንግ ስራ ላይ ከተሳተፉ ድርጅቶች የኃይል አቅርቦትና 728 ሚሊዮን ብሩ ደግሞ ድርጅቶቹ ሰርቨራቸውን በማከፋፈያ ጣቢያዎች ላይ ያስቀመጡበት የአገልግሎት ክፍያ እንደተገኘ ኃላፊው አክለው ገልጸዋል። በዳታ ማይኒንግ ስራ ላይ ለሚሳተፉ ለተቋሙ የኃይል አቅርቦት ጥያቄ ካቀረቡት 25 ድርጅቶች እስካሁን አራቱ ወደ ስራ የገቡ ሲሆን ዘጠኝ ድርጅቶች ደግሞ ሰርቨራቸውን በተቋሙ ማከፋፈያ ጣቢያዎች ግቢ ውስጥ በማስቀመጥ ከተቋሙ ጋር እየሰሩ መሆናቸው ተመልክቷል። የሃይማኖት ተቋማት የሂሳብ ኦዲታቸውን ለመንግስት ሪፖርት እንዲያቀርቡ ሊደረግ ነው። የሃይማኖት ተቋማት የፋይናንስ ኦዲት ሪፖርታቸውን ለመንግስት እንዲያቀርቡ የሚደነግግ ረቂቅ አዋጅ መዘጋጀቱ ተገልጿል። ማንኛውም የሃይማኖት ተቋም የፋይናንስ ኦዲት ሪፖርቱን ለሰላም ሚኒስቴር ማቅረብ እንደሚኖርበት፣ ከውጭ ሀገር የሚመጣ ገንዘብ እርዳታም በህግ ስልጣን ለተሰጠው አካል ማሳወቅ እንደሚኖርበት የሚደነግግ ረቂቅ አዋጅ መዘጋጀቱ ተገልጿል። የሃይማኖት ጉዳዮች አዋጅ የተሰኘው ረቂቅ አዋጅ የሃይማኖት ተቋማቱ ተቀባይነት ያለው የሂሳብ አያያዝና የኦዲት ስርዓት መዘርጋት እንደሚኖርባቸው፣ የኦዲት ሪፖርታቸውንም ለሰላም ሚኒስቴር ማቅረብ እንዳለባቸው የሚደነግግ መሆኑ ተገልጿል። የሃይማኖት ተቋማቱ የሚጠቀሙት የሂሳብ አያያዝ ስርዓት የገቢ የወጭና አጠቃላይ የንብረት ዝርዝር የያዘ መሆን እንደሚኖርበትና የገቢ አሰባሰብና የውጭ አስተዳደር በህጋዊ መንገድ ማከናወን እንዳለባቸውም ረቂቅ አዋጁ ይገልጻል። አንድ የሃይማኖት ተቋም በራሱ የገቢ ማስገ ጓደኛ ስራዎች በሚያከናውንበት ጊዜ ለዚሁ ስራ የተለየ የባንክ ሂሳብ መክፈትና የተለየ መዝገብ መያዝ እንዳለበትም ተደንግጓል ተብሏል። በተጨማሪም ማንኛውም የሃይማኖት ተቋም ከውጭ ሀገር የሚላክለትን የገንዘብ እርዳታ ስጦታ፣ ወይም ሌሎች የገንዘብ ድጋፎችን በህግ ስልጣን ለተሰጠው አካል ማሳወቅ እንደሚኖርበትም በረቂቅ አዋጁ ተጠቅሷል። በተጨማሪም የለጋሹን ድርጅት ወይም ግለሰብ ስም እና አድራሻ፣ የተለገሰውን ገንዘብ መጠን፣ ስጦታ አይነትና መጠን እንደዚሁም ስጦታው ወይም ድጋፉ የተሰጠበት ልዩ ዓላማ የሃይማኖት ተቋማቱ ጨምረው ማሳወቅ እንደሚኖርባቸውም በረቂቅ አዋጁ ተገልጿል ተብሏል። በሚያዝያና ግንቦት ወር የመጀመሪያ ሳምንታት ከ560 ሺህ በላይ ኢትዮጵያውያን በጎርፍ አደጋ ጉዳት እንደደረሰባቸው ተገለጸ። የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በኢትዮጵያ በሚያዝያና ግንቦት የመጀመሪያ ሳምንታት በዘነበው ከባድ ዝናብና የጎርፍ አደጋ ምክንያት ከ560 ሺህ በላይ ሰዎች መጎዳታቸውን ባወጣው ሪፖርት አስታውቋል። የጎርፍ አደጋዎቹ ጉዳት ያስከተሉት በአፋር፣ በአማራ፣ በማዕከላዊ ኢትዮጵያ ኦሮሚያ፣ ሲዳማ፣ ሶማሌ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ በትግራይና በድሬዳዋ ከተማ አስተዳደር እንደሆነ ሪፖርቱ አመልክቷል። በዚህም 57 ሺ የሚጠጋ ሰው እንደተፈናቀለ ሪፖርቱ ያመለከተ ሲሆን በሶማሌ ክልል በትንሹ 51 ሺ ሰዎች መፈናቀላቸውና መኖሪያ ቤቶች፣ መሰረተ ልማቶች፣ የሰብል መሬቶች ከባድ ጉዳት እንደደረሰባቸውም በሪፖርቱ ተጠቁሟል። በአማራ ክልል ደቡብ ወሎ ዞን ጃሪ ቁጥር ሁለት የተፈናቃዮች መጠለያ ጣቢያ ጉዳት የደረሰ መሆኑንም